ሰላም ጤና ይስጥልን። የተከበራችሁ አድማጭ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶው ጀምሯል። ለምሽቱ ያዝናቸውን እናስታውቃችሁ። ኮቪድ በኋላ እሱም ተያይዞ የመጡ ብዙ የጤና እክሎች ድካም ሊሆን ይችላል፣ የእንቅልፍ ችግር ሊሆን ይችላል፣ የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት የድባሴ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ ዘመን በኋላ በምሽቱ በአእምሮ ጤና ዙሪያ ዘገባ አለን፣ አብይ ጉዳያችን ነው። ሌሎች ጥንቅሮችንም ይዘናል። የደንገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የዲጂታልና እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ይህ የያዝ ነው የአውሮፓውያኑ የግንቦት ወር ለዓለም የአእምሮ ጤና ግንዛቤ ማስጨበጫነት የተመረጠ ወር ነው። ይህንንም ምክንያት በማድረግ ሀኪሞውን ይጠይቁ በተሰኘው መርሃ ግብሩ አሉላ ከበደ በዓለም ዙሪያ የሚታዩ ምስቅልቅሎች ለአእምሮ ጤና ሁከቶች ማሻቀብና ለህመሞች መባባስ ተጨማሪ ምክንያት መሆናቸው የተገለጸበትን የተመለከተ ውይይት አሰናቷል። ውይይቱ ተከታታይ ነው የሚሆነው በተከታታይ ሳምንቶች ወደ እናንተ የምናደርሳቸው ይሆናል። ለዛሬ ግን ዶክተር ተሾመ ሽብሬ የአእምሮ ሀኪም እንዲሁም ደግሞ በካናዳው የዳል ሀውስ ዩኒቨርሲቲ የአእምሮ ሕክምና መምህርና ተመራማሪ ሲሆኑ ፕሮፌሰር ዮናስ እንዳለገዳ ደግሞ የነርቭና የአእምሮ ሐኪም ናቸው። እንዲሁም ደግሞ በባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። ሁለቱን አግኝቶ አነጋግሮ ያሰናዳው ዘገባ በመቀጠል ይቀርባል። ዶክተር ተሾመ ሽብሬ እና ፕሮፌሰር ዮናስ እንዳለገዳ በቅድሚያ ለጊዜያቸው አመሰግናለሁ። የዓለም የአእምሮ ጤና ግንዛቤ ማስጨበጫ ወርን ምክንያት በማድረግ ነው የምንወያየው። በተለይ በአለም ዙሪያ የበረቱ ቀውሶች በሚታይበት ችግሮቹ በጠኑባቸው ና በብዙ መንገድም በተራቁቱ አካባቢዎች በግለሰቦች ና በማህበረሰቦች ላይ የሚያደርሱትን ተጽዕኖ በመገምገም ብንጀምር በአለም ዙሪያ በርካታ ቀውሶች የሚታዩበት ጊዜ ላይ ነው ያለ ነው። ግጭቶች ተበራክተዋል። የሚሊዮኖች መፈናቀል የዘወትር ገጠመኝ የሆነበት፣ ሰዎች ህይወት የሚጠፋባቸው የኑሮ ሁኔታን ጨምሮ ለአእምሮ ጭንቀት የሚዳርጉ የበረቱ ሁኔታዎች እየከፉ በሄዱበት በነኚህ ድሃ ሀገራት ያሉ ግለሰቦችና ማህበረሰቦች ለምን አይነት የአእምሮ ውከቶች ይጋለጡ ይሆን? ከሩቅ ልጀምር፣ ዶክተር መከርሶ ልጀምርና ወደ ፕሮፌሰር ዮናስ ያለው አሉላ እንዳልከው አሁን በዚህ ጊዜ በዓለም ሁሉ ላይ ያለው የማህበራዊ ቀውስ እና ያ ደግሞ ሊያስከትል የሚችለው የስነ ልቦና ቀውስ እጅግ በጣም ከፍተኛ ነው። እንደምናውቀው አብዛኛው የአእምሮ ህመሞች በእነዚህ ቀውሶች የመባባስ ወይም ደግሞ እነዚህ ነገሮች አጋላጭ ከምንላቸው ነገሮች ውስጥ ናቸው። አዳዲሶች ደግሞ አሁን አንተ እንደጠቀስካቸው ያሉ ነገሮች በሚመጡበት ጊዜ ያለውን ችግር ድርብ ድርብርብ እንደሚያደርጉ ምንም ጥርጥር የለም። እንግዲህ ጥናቶች ተሰጥተው በኋላ የነዚህ ሁሉ ነገሮች ውጤት ምንድን ነው፣ ምን ላይ ደረሰ የሚል ባንደርሱም፣ ግን የታወቁ ብዙ ነገሮች አሉ። ለምሳሌ ኮቪድ ከመምጣቱ በፊት ያልነበሩ፣ ኮቪድ ከመጣ በኋላ አሁን የምናያቸው ብዙ አይነት ነገሮች አሉ። ኮቪድ እንደ ወረርሽኝ ነው መጥቶ፣ ብዙ ሰው መጎዳቱ፣ መታመሙ፣ ህይወት መጥፋት ብቻ ሳይሆን ከኮቪድ በኋላ እሱን ተያይዘው የመጡ ብዙ የጤና እክሎች ድካም ሊሆን ይችላል። የእንቅልፍ ችግር ሊሆን ይችላል። የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት የድባሴ፣ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ ዘመን በኋላ ይህንን ለምሳሌ ብንወስድ ዛሬ እየተከሰቱ ያሉት ወይም በቅርብ አመታት የተከሰቱ ብዙ ነገሮች በአእምሮ ላይ የሚያደርጉ ህጻና ከፍተኛ መሆኑን የሚያስረዳ ነገር ይመስለኛል። እና በጣም ድርብ እና ድርብ የሆነ ችግር በሰዎች አይምሮ በማህበረሰብ ላይ ያመጣል። አመሰግናለሁ። ፕሮፌሰር ወይናስ ወደ እርሶ ሲሻገር በዚህ በዩናይት ስቴትስ በወጣቶች ላይ የበረከተ የመጣ የአእምሮ ጤና ሁከት ራስን የማጥፋት ሙከራ እና ራስን የማጥፋት ድረስ የሚታየው በከፍተኛ ደረጃ መጨመሩ ተመልክቷል። ቀደም ብዬ ካነሷቸው ተደራራቢ ችግሮች ጋር እርሶ ያሉበትን ዩናይት ስቴትስም በዓለም ደረጃም ይልቁንም ደግሞ እንደ ኢትዮጵያ ባሉ ሀገሮች ካሉ ችግሮችም ጋር ቢያዛምዱልን። እሺ፣ አመሰግናለሁ። ዶክተር ተሾመ እንዳለው ይሄ በየቦታው ያሉ ግጭቶች፣ ሰቃቂ ግጭቶች በተለይ ለአእምሮ ህመም ተጋላጭ ያደርጉናል። ሌላው አሁን የተለይ የሚያደርገው በአሁኑ ዘመን በቪዲዮ የተደገፈ አሰቃቂ ነገሮች በአጭር ጊዜ ውስጥ ለብዙ የዓለም ክፍል መሰራጨት የሚችልበት ዘመን ላይ ነው። ለምሳሌ ያክል አሁን ከዚህ በፊት ቻይና ውስጥ ግሬት ሊፕ ፎርዋርድ የሚባለው ዘመን ሀያ ሚሊዮን ህዝብ ሞተ ይባላል። ግን ያን ጊዜ እንደዚህ እንዳሁኑ ሶሻል ሚዲያ የለም። ሰው ተርቦ እና ተሰቃይቶ ሲሞት የሚያሳይ ነገር የለም። አሁን ግን አንድ ቦታ አንድ ችግር ካለ፣ ውጊያም ካለ ሰው በጥይት ተመቶ ተንፈራፍሮ ሲሞት ሁሉ ቪዲዮ መሰራጨት የሚችልበት ዘ ጊዜ አለ እና ይሄ ለአእምሮ ህመም ተጋላጭነቱን በፈረንጆቹ ትራውማቲክ ስትረስ የሚባለውን ለዛ ሊያጋልጥ ይችላል እና ከፍተኛ ችግሮች አሉ። በየቦታው የአሁኑን ዘመን የእኛን ዘመን የሚለየው በአጭር ጊዜ ውስጥ በቀላሉ በኦዲዮ በድምፅ በቪዲዮ የተቀነባበረ መረጃ ከተምታታ መረጃ ጭምር ተቀላቅሎ ይተላለፋል በቀላሉ እና በተለይ ወጣቶች ይህንም ኢንፎርሜሽን በቀላሉ መዝነውና አንጥሮ መውሰድ ለሚያስቸግራቸው የተለያየ የእድሜ ክልል ስላሉ ሰዎች ይሄ ከፍተኛ ተጽዕኖ ሊያመጣ ይችላሉ እየገምታለሁ እና ሁለቱንም አንደኛው አድቨርስ ኢቨንት የምንለውን ከባድ ፈተና ችግሮች ሰው ሲገደል፣ ሲቃጠል ከፍተኛ የሆነ ሰቆቃ እንደዚህ ባጭር ጊዜ ውስጥ መተላለፋቸው ብዙ ሰው የሚያዩበት ዘመን ላይ መሆናችን አንክ ይሄ የበለጠ ችግሩን አወሳስቦታል ብዬ ገምታለሁ። መልካም ፕሮፌሰር ዮናስ ከእርሶ ልጀምርና አሁን ደግሞ ወደ ዶክተር ተሾመ አልፋለሁ። ላለፉት በርካታ አመታት ያደረጋችኋቸው ጥናቶና ምርምሮች ይበልጥ የሚያተኩሩባቸውን ሁኔታዎች የሚመለከቱ ጭብጦች ብንመረምር በእርስዎ በኩል ፕሮፌሰር ዮናስ ብዙ ጥናቶች እንዳደረጋችሁ ተረድቻለሁ። ሰፋ ያለውን አንዱን የወሰድኩ ነው ይበልጡንም አልዛይምር ከተሰኘው የአእምሮ ጤና እውከት ጋር የተያዙ የማስታወስ ችሎታንና የአእምሮን የማሰላሰል ብቃት የሚያውከውን የህመም አይነት የሚመለከቱ መጠነ ሰፊ ጥናቶች አካሂደዋል። በዓለም ዙሪያ አሁን ያለውን ቀደም ብለን ያነሳነውን የአእምሮ ጤና እውከት፣ የአእምሮ ጤና ግንዛቤና የሕክምና ሁኔታ በተለይ እነኚህ ቁልፍ ቁልፍ ጥናት የምታረጉባቸው የምርምር ዘርፎች አንጻርስ እንዴት ያዛምዱታል? ፕሮፌሰር ዩናስ እንግዲህ በምንሰራው ጥናት ብዙዎቹ ችግሮች ከእድሜ ጋር ተያይዞ ነው የሚመጣ እና እንደምታውቀው አሜሪካም፣ ካናዳም፣ ኢትዮጵያም አማካይ እድሜ ሰው ልጅ በአማካይ የሚኖረው እድሜ ብዙ ጊዜ እየጨመረው ሄዷል። እድሜ እየጨመረ ሲመጣ ደግሞ ሁሉም የሰውነት አካል ውስጥ መገጣጠሚያ ላይ፣ በአጥንት ላይ፣ ልብ ላይ፣ በአንጎል ላይ ለውጦች አሉ እድሜ ተከትሎ እና ይህን እድሜን ተከትሎ የሚመጣው ለውጥ በተለይ አንጎል ውስጥ አንዳንዶች ላይ በጣም ተባብሶ ሊታይ ይችላል እና ይህን እንዲባባስ የሚያደርገው ደግሞ በተለይ አንዳንድ ፕሮቲን፣ ለነርቭ ሴሎች ሊጎዱ የሚችሉ ነገሮች አንጎል ውስጥ ይጠራቀማሉ እና ያ ለመጃጀት በሽታ በተለይ እንደ አልዛሀመር ላለው ያጋልጠናል ማለት ነው እና ይሄ በመጠኑም ቢሆን አንዳንድ ነገር በመርሳት ለምሳሌ አንድ ሰው ቁልፍ ኪና ቁልፍ ወዴት ጋር እንዳስቀመጠ ቢረሳ እሱ ብዙ ክብደት አልሰጠውም። ያ ልበብስነት አይነት ነው የሚያ ነገር ግን አንድ ሰው ከዋሽንግ ሲ ኢትዮጵያ የሚሄድ አውሮፕላን በረራ ተነገ ወዲያ ኖሮት ያንን ቢረሳ ያንን ነው እንግዲህ እንደ ትክክለኛ የመርሳት በሽታ የምናየው እና እሱንም ለይተን ማወቅ ያስፈልጋል። እና ይሄ እንግዲህ በአሁኑ ዘመን ጥናቱ እየጨመረ እያወቀን በመጣን ቁጥር አንድ ሰው በሰባ አምስት አመቱ ላይ የጃጀት በሽታ የመርሳት በሽታ ክልክ ያለፈ ዝሃይመር የሚባለው በሽታ ቢይዘው አሁን የሚታየው ይሄ ፕሮቲን መጣ የጀመረው ምናልባት ከ ሀያ እስከ ሀያ አምስት ዓመት በፊት ባለው ነው። ስለዚህ አንዱ እኛ የምናጠናው ምናልባት አንድ ሰው በስ ዓመት ወይም ከሰባ ዓመት ጀምሮ ሁለቱ መትልጠናል በየቀኑ እንደ ትንሽ መንቀሳቀስ ቢጀምር ይሄንን የመጃጀት በሽታውን ወይም ከመጠን በላይ የመርሳት በሽታውን ማስቀረት ይቻላል ወይ የሚለውን ነው አንዱ የምናጠናው ነው። ሌላው ደግሞ ግለሰቡ የሚበላበትን ጊዜ ለምሳሌ በቀን ሶስት ጊዜ፣ በቀን አራት ጊዜ፣ በቀን ሁለት ጊዜ በምግቦች መሀል ያለው ኢንሱሊን የሚባለው ሆርሞን እሱ ከመርሳት በሽታ ጋር ያለውን ግንኙነትም እያጠናን ነው። ሌላው ደግሞ በጣም ኔጋቲቭ ኢሞሽን ከመጠን ያለፈ የድብርት ወይም ድባሴ በሽታ ወይም ሌሎች ነገሮች እነዚህ የነርቭ ሰሎች የበለጠ እንዲከረክሱ ሊያደርግ ይችላሉ የሚለውንም እነዚህን ነገሮች እያጠናን ነው። ስለዚህ በአንድ በኩል ችግሮቹን መቀነስ መከላከል የሚያስችሉ ነገሮችን ለመረዳት ለማወቅ እንሞክራለን። በሌላ በኩል ደግሞ ችግሩን እያባበሰ ሊሄድ የሚችሉ በተለይ በመጠኑ መቼም መደበር ያለ ነው። ከቀን ተቀን ግን ከልክ ያለፈ እንደው ከአልጋ መነሳት እስከሚከለክል ምንም መስራት የሚከለክል መንቀሳቀስ የሚከለክል የቤተሰብ አላይ ነፍሰኝነትን ለመወጣት የሚከለክል አይነት ሲሆን እንደ ችግር እናያለን። ሁለቱንም ነው የምናጠነው እና አንድ አልዛመር በሽታ አሁን ብዙ ራሱ ምልክት ሳያሳይም የምናውቅበት ቴክኖሎጂ ላይ ደርስናል። አሁን እኔ በምሰራበት ቦታ አንዳንድ ሰዎች ለጥናት አንደኛ በአመላዊ ዲመጂንግ በሚለው ሁለተኛ ደግሞ ራሱ ከጀርባ ላይ ወስደን አንጎል ውስጥ የሚመጣውን ፈሳሽ ወስደን እዛ ውስጥ ያለውን ፕሮቲን በማጥናት ምንም ምልክት የሌላቸው ሰዎች ስልሳ ሰባ ሰማንያ ዓመት የሆኑ ውስጥ አንጎላቸው ውስጥ የአልዛይመር ፕሮቲን እንዳለ ማወቅ እንችላለን። አሁን ያንን እናዛለን በየቀኑ የዛሬ ሶስት አራት አመት ይሄ አሁን አልነበረ አልነበረም አልነበረም። ይሄ አዲስ ቴክኖሎጂ ነው እና ያ ምንድን ነው ጥቅሙ? ይሄ ወደፊት አንዳንድ መድኃኒቶችም ተለየ ሰዎች ስራ ላይ ዋ ለመድኃኒት አለ። እሱ ፕሮቲኑን ራሱ ታርጌት የሚያደርግ ነው። እና ስለዚህ አይ ቲንክ ትንሽ ተስፋ አለ። እውነት ለመናገር ምናልባት እነዚህን ፕሮቲኑን አንጎል ውስጥ የሚጠራቀመውን ነገር በማከም መከላከል ወይም ብዙ እንዳይባባስ ለማድረግ የሚያስችል ወደዛ አቅጣጫ እየሄደን ነው እና ትንሽ ከዛሬ ዓመት ጋር ሲነጻጸር ዘንድሮ የተሻለ ተስፋ። የፕሮግራማችን ተከታታዮች ውይይቱ አልተቋጨም። በእንግሊዝኛው አጠራር ስኪዞፍሬኒያ የተባለውን እና የሰዎችን የማሰላሰልና የማገናዘብ ችሎታ እንዲሁም ስሜትና የጠባይ መታወክ የሚያስከትለውን በአጠቃላይ ህመምተኛው በዙሪያው ካሉ እውነታዎች ጋር የሚቆራረጥበትን የአእምሮ ጤና ሁከት የሚከስተውን በተመለከተ ዶክተር ተሾመ ሰፊ ጥናት ያደረጉበትን የህመም ሁኔታና የአእምሮ ጤና ግንዛቤን ጨምሮ ቀሪውን በተከታዩ ፕሮግራማችን ይዘን እንመልሳለን። ለአእምሮ ጤና ግንዛቤ የተሰጠው የአውሮፓውያኑ ወርሃ ግንቦት ተከታታይ ቅንብሮችም ይቀጥላሉ። ለአሁኑ እንግዶችን ፕሮፌሰር ዮናስ እንዳለገዳንና ዶክተር ተሾመ ሽብሬን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ቢላቪድ ሚሽን ወይም ደግሞ የተወደደ ተልእኮ፣ በዶክተር ቢኒያም ሁንዲቶን ሀብታሙ ስዩም አነጋግሯቸዋል። ይህ ተቋም የተለያዩ ወጣቶችን እና እንዲሁም ደግሞ በጤና ስራ ላይ የተሰማሩ በጎ ፈቃደኞችን በማስተባበር ወደ ኢትዮጵያ የተለያዩ ድጋፎችና እርዳታዎችን ያደርጋል። በቀጥታ የምናልፈው ወደ ዘገባው ነው። ኢትዮጵያውያንን በጤና አገልግሎት ረገድ ለማገዝ በወጣት በጎ ፈቃደኞች ከተመሰረቱ ተቋማት መካከል አንዱ ቢላቪድ ሚሽን ወይም የተወደደ ተልእኮ ነው። የዛሬ ዓመት ገደማ በአሜሪካን ሀገር ተመዝግበው ስራ የጀመረው ተቋም አጋር መስራች ከሆኑት መካከል አንዱ የሆነው ዶክተር ቢንያም ሁንዲተው ኢትዮጵያ ውስጥ ከሚሰሩ የሕክምና ባለሙያዎችና ተማሪዎች ጋር የተደረገ የሀሳብ ልውውጥ ተቋሙን ለመመስረት ምክንያት መሆኑን ያወሳል። እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን፣ ሶሻል ወርክሮችን ኢንተርቪው ያደርግ ናቸው ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ፣ ኪሞቴራፒ ኤክስፔንሲቭ ስለሆነ ዳይን በተነሳኛ እዚህ ያለን ወጣቶች፣ ሐኪሞች ዶክተሮች እዚያም የኮስት ያለን ኦርጋናይዜሽን ስታብሊሽ አድረግን። ዶክተር ቢኒያም ቢላቭ ድ ሚሽን ከተመሰረተ በኋላ ኢትዮጵያ ውስጥ ከሚገኙ ጥቁር አንበሳ ሆስፒታልን ኢትዮሄል ዛሊያንስን አሊያንስን ከመሰሉ የህዝብ ጤና ተቋማት ጋር ሲሰራ መሰንበቱን ነግሮናል። ሲሰጣቸው የቆዩ አገልግሎቶችን አድማስም እንዲ ያስረዳል። ተጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳል። እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማነ ታይም ደግሞ ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻን ያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነጻ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን። በመድኃኒት እርዳታ የእኛ ደረጃውን በአገር ነው፣ ግን የኛ ሚሽን በአጉራት በአፍሪካን በዴቨሎፒንግ ታዳጊ ሀገሮች ነው የኛ ጎል ቪዥናችን እና ኢትዮጵያ ውስጥ አሁን በምንሰራበት ስራ ከአዲስ አበባ ብቻ አለ፣ ከተለያዩ ክፍለ ሀገር ይመጣሉ። የተፈናቀሉ ሰዎች ከሆን ኦፍ አፍሪካ ከሄድ ስራ ከተለያዩ ቦታ ይመጣሉ። እነዚህ እና ገንዘብ ስለሌላቸው ወደ እኛ ነው የሚመጡት። እኛ ደግሞ በኪሞቴራፒ በአንታባሪክስ በተለያዩ ነገሮች ህጻናቶች ብቻ ሳይሆን አንዳንድ ጊዜ ነው እናቶች ይመጣሉ። በጡት ካንሰር የተያዙ እነሱንም ደግሞ እንረዳቸዋለን። ቢላቭድ ሚሽን ከሚሰራቸው ስራዎች ጋር በተገናኘ የአላማ ተጋሪዎቹን ለማብዛት አሜሪካ ውስጥ ከሚገኙ የከፍተኛ ትምህርት ተማሪዎች ጋር ለመስራት በጥረት ላይ ይገኛል በቅርቡ በዩኒቨርሲቲ ኦፍ ሜሪላንድ በነበረው የባህል መድረክ ላይ በመገኘት ከተማሪዎች ጋር ልምድ ለመለዋወጥ ሞክሯል አይ የመጀመሪያ ሀሳባችን እንዴት ነው አብዛኛው ሀበሻ የሚገናኝበት ቦታ የኢትዮጵያም ደግሞ ባህል እና ካልቸር ሰለብሬት የሚደረገበት የሚከበርበት ቦታ ፈልገን ነበር። እና በመጀመሪያ ሀሳብ የመጣው ይሄ ስብሰባ ነው። በዚህ ቦታ የአበሻ፣ የኢትዮጵያ ብቻ ሳይሆን የኤርትራ፣ የአፍሪካም ራሱ ካልቸር የሚከበርበት እና ደምቆ የሚታይበት ነው። ፈረንጆችም፣ ጥቁሮችም ሁሉም ከሁሉም ሀገር መተወያዩ እና የኢትዮጵያን ካልቸር ሰለብሬት የሚያደርጉበት ነው። እሱን ካወቅን በኋላ ኮንታክት አድርገን እዚህ መተን ከነሱ ጋር ጆይን አድርገን እንደዚህ ከነሱ ጋር ኮላቦሬት ማድረግ ጀመረ። ዶክተር ቢኒያም በተመሰረተ ጥቂት ዓመታት ውስጥ የበርካታ ሰዎችን ህይወት በበጎ መቀየሩ የሚነገርለት ተቋም የመጪ ዘመን ህልም ከአሁኑ በተሻለ ስምሪትና ብቃት ለተጨማሪ ሰዎች መድረስ እንደሆኑ ይናገራል። የእኛ ቪዥን ታዳጊ ሀገሮችና ታዳጊ ሀገሮች በድህነት ያሉት ከድህነታቸው የሚወጡት ያሉት ህዝብ ጤናማ ሲሆን ጤናማ የሚሆነው ደግሞ ሰው የሚያስፈልገው መድኃኒት፣ የሚያስፈልገውን ነገር በታመመበት ጊዜ ያገኘው፣ ለእኛ ቪዥን ያንን ማቅረብ ነው። ቢላቭድ ሚሽን የተወደደ ተልዕኮ ተቋም ውስጥ ተሳታፊ የሆኑ ወጣት ባለሙያዎች አገልግሎቶችን የሚሰጡት በበጎ ፈቃደኝነት ያለምንም ክፍያ ሲሆን ለሚያከናውኗቸው ስራዎች የሚሆኑ ግብአቶችን ለማሟላት ከለጋሾች እርዳታ በተጨማሪ የተለያዩ የገቢ ማሰባሰቢያ ዝግጅቶችን በተለያዩ የዩናይትድ ስቴትስ ከተሞች ሲያከናውኑ መቆየታቸውንም ሰምተናል። ለአሜሪካ ድምፅ አብታም ስዩም ዋሽንግተን ዲሲ። አሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ይቀጥላል። አሁን ደግሞ የምናልፈው ወደ ኢትዮጵያ የትራንስፖርት ችግር ነው። በትግራይ ክልል ተጀምሮ ወደ አማራ ና አፋር ክልል የተስፋፋውን የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ በሀገር ውስጥ የሚደረጉ የየብስ እንቅስቃሴዎች የጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜ ና ከተለያዩ የሀገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይቷል። ወደ አንዳንድ አካባቢዎች በተሽከርካሪዎች መንቀሳቀስ አዳ ተዘጋጅ በመሆኑም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። ለመሆኑ በአሁኑ ወቅት ያለው የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ምን ይመስላል? ደረጀ ደስታ ዘገባ ዘገባለሁ። በትግራይ ክልል የተጀመረውና በኋላም ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ አገር ውስጥ የሚደረጉ የየብስ እንቅስቃሴዎች በጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜና ከተለያዩ የአገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይተዋል። ወደ አንዳንድ አካባቢዎች በተሽከርካሪ መንቀሳቀስ በማዳገቱም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። ለመሆኑ በአሁኑ ወቅት ያለው የአገር አቋራጭ የህዝብ ትራንስፖርት አገልግሎት ምን ይመስላል? ለዚህና ለሌሎች ጥያቄዎች ምላሽ ለማግኘት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ ዘሩን አነጋግሬያቸዋለሁ። የማህበሩ ተሽከርካሪዎች አገልግሎት የሚሰጡት ወደ የትኛው የአገሪቱ አካባቢዎች እንደሆነ ተጠይቀው ከሚያብራሩበት ይጀምራሉ። አንዳንድ የጸጥታ ችግር የነበረባቸው ቦታዎች ላይ የማንሄድበት ነበር። አሁን ግን በዚህ በኦሮሚያ በወለጋ ነው። ከአዲስ አበባ ተነስቶ ወዴት ድረስ መሄድ ይችላል? በእያንዳንዱ አቅጣጫ ወደ ወለጋ ይሄዳል። እስከ የት ድረስ? ወለጋ ማለት እስከ ጊንቢ ድረስ ያልፋል። ሁሉም ጋር ያጠቃል። አሁን ባለው ሁኔታ አማራ ክልል በተወሰኑ የጸጥታ ችግር የነበረባቸው ነበር። ያም ሆኖ ግን በተቻለ መጠን አማራ ክልልም መኪኖች እየሄዱ ነው። የማይሄዱባቸው አካባቢዎች አሉ? አሁን ላይ የለም። ጠቅላላ ወደ የትኛውም አካባቢ ይንቀሳቀሳሉ። አዎ ያው እንግዲህ የጸጥታው ነገር ኦኔ እንደወፍ አይደለ። አንዳንድ የጸጥታ ችግሮች ሲኖሩ ፎር ሴፍቲ ይቆማል እንጂ አሁን ባለ ሁኔታ ሁሉም ጋር እየሄድን ነው። የዚህ ደሴ በርም ሰሞኑን በዚህ በአላማጣ ጉዳይ ላይ ትንሽ መስተጓጎል አድርጎ ነበር አንድ ሁለት ቀን። ከዛ በኋላ ግን ያው አሁን ተስተካክሎ እስከ መቀሌ ድረስ እየተሄደ ነው። ደሴ ዙሪያ ያሉትም ከዚህ ከአዲስ አበባ ተነስተን እየሄድን ነው። አውቶቡሶች ናቸው የሚሄዱት አገር አቋራጭ በየቀኑ ነው የሚሄዱት። አዎ በስኬጅሩላቸው መሰረት በየቀኑ እየወጡ ነው። አሁን ለምሳሌ በዚህ በደሴ መስመር ያው በዓልን አስመልክቶ በርካታ የህብረተሰባት በዓሉን ከ- ቤተሰቡ ጋር ለማሳለፍ እየሄደ ነው። በርከት ያሉ ተሽከርካሪዎች ደግሞ በትርፍ ጉዞ እየመደብን እየሄዱ ነው። አሁን መቀሌ ራሱ በዛሬው ቀን እንኳን ወደ አንድ ስድስት መኪና ይሄዳል። በወትሮው የተለየ ነገር አለው የእንቅስቃሴው መጠን እና አሁን በዓል ስለሆነ ትንሽ እንቅስቃሴው ጨመር ብሏል። በአዘቦት ቀን ምን ያህል ነው የሚሄደው በቀን ለምሳሌ? ወደ መቀሌ መቀሌ አዘቦት ቀን አንድ ነው። ወደ ጎንደር ሲሄዳል፣ ከዚህ ከአዲስ አበባ ጎንደር አንዴ። አዲስ አበባ ጎጃም ግን እየሄደ ነው። ባህር ዳርም እየተኬዳል። ከአዲስ አበባ ጎጃም ውስጥ እስከ ባህር ዳር ነው ወይስ ከባህር ዳር አልፎ ይሄዳል? እነ ዳንግላ ማርኮስ ምናምን እየሄደ በቀን አንድ ብቻ ነው የሚሄዱት? በየቀኑ በአንድ ቀን ነው የሚገቡት ወይስ በስኬጅ ሩሉ መሰረት? አሁን ለረጅም ጊዜ ጎጃም መስመር ተዘግቶ አልነበረም። አሁን ግን ያው ሁኔታ በከፊል አስተማማኝ እየሆነ ይመስላል። ስለዚህ ህብረተሰቡ ደግሞ መጓጓዝ አለበት። ስለዚህ ያንን እያረግን ነው። ያው ሆኔ እንደወፍም ቢሆን ዛሬ ሄደ ነገ ደግሞ ተጥታው ትንሽ ካስቸገረ እሱን አዘግይተ ደግሞ አንድ ቀን ሁለት ቀን አልፈ ደግሞ አገልግሎት በዚህ ውስጥ ምን ያህል ፈቃደኞች ናቸው? የህዝብ ትራንስፖርት አገልግሎት ሰጪዎች የሚከፍሉትስ ዋጋ ምን ያህል ነው? እስካሁን የከፈሉት ዋጋ ምንድን ነው? ነጋዴ ነው። ምሳስበ ዞሮ ዞሮ አንዳንዴ ላይ ጸጥታ በሌለባቸው ክልሎች ላይ ያው ትንሽ መከራከር ጉዳይ ይኖራል። ግን መንግስት አንዳንዴ እጀባም የፓትሮሊንግ ስራም ስለሚሰራ እንሄዳለን። ሹፌሮች አንዳንድ ጊዜ ያው ከፍራቻ የተነሳ እንሄድም ላይ የሚሉ ይሄዳሉ። ግን በከፊል ነው። እሱ ግን አሁን የተቀረፈ የመጣው ሹፌሮች ወይም የትራንስፖርት ድርጅቶች ይገደዳሉ እንዲሄዱ ወይስ በምርጫቸው ነው የሚሄዱ? እኛ በጋራ ሆኖ በሚወጣ ስኬጅሩል አለ የጋራ የትምሪት የሚወጣ ለማህበራት በጋራ እንደሆነን የምናወጣው ማለት ነው። በዛ ስምሪት መሰረት ተሽከርካሪዎቻቸውን መድበው ስራውን ይሰራሉ። ግዴታ የሚባል ነገር የለም። ያው ግድ የሚኖረው በሀገር ላይ የሚመጣ አንዳንድ የጸጥታ ነገሮች ካሉ እና የዚህ የሪሻፍሊንግ ሰራዊት የማጓጓዝ ነገር ሲኖር ያው ግዴታ ስለሆነ ያን ጊዜ በግዴታ እንሰራለን። ካለው ፍላጎት አንጻር ከህዝብ ፍላጎት አንጻር ማለት ነው፣ ምን ያህል በቂ የትራንስፖርት አቅርቦት አለ? አገር አቋራጭ አውቶቡሶችን በሚመለከት ነው መጠይቆት። አሁን ባለው ሲትዌሽን ነው ወይስ ኢንጀነራል ነው የምታወራው በጠቅላላውም አሁን ባለውም ሁኔታ ሁለቱንም ለይተው ቢነግሩኝ ደስ ይለኛል ያው የእኛ ፖፕሌሽን ግሮዝ ያው እንደምታየው ከፍ እያለ ነው ፍልሰቱ አዲስ አበባ ላይ በጣም በርካታ ነው አሁን ባለው ሲቱዌሽን አዲስ አበባን ጨምሮ ትራንስፖርት አቅርቦቱ ካለን የተሽከርካሪ ብዛት እና ከዲማንዲ ጋር ተመጣጣኝ አለ በፊት ከነበረው ቀንሷል ቁጥሩ የተሽከርካሪው አቅርቦት አዎ በፊት ይገባ ነበር አሁን ግን አደረጃጀታችንም ድሮ የነበረው በማህበራት አደረጃጀት ነበር ለረጅም ጊዜ። ሶ አሁን መንግስት አደረጃጀቱን እድገት የሚመጥን እና ተወዳዳሪ ለመሆን በሚል በንግድ ሕጉ ብቻ እንድንደራጅ አድርጎ ወደ ስራ እየገባንበት ያለ ሁኔታ ነው። ፍሬት ትራንስፖርቱ ኦልሞስት ሁሉም ወደ ንግድ አደረጃጀት፣ ወደ አክሲዮን፣ ወደ ፒ ኤል ሲ ዞሯል። እንደ በፊቱ በማህበራት የለም። ያ በነን ፕሮፊታብል ኦርጋኒዜሽን ስም የተደራጀ ነበር ለሀያ ምናምን ዓመት። አሁን ግን መንግስት በዚህ በአዲሱ የትራንስፖርትን ከማሳደግ አኳያ እና ተወዳዳሪ ከመሆን አኳያ በሼር ካምፓኒ ጠንካራ እንድንሆን በተለያየ አደረጃጀት አውጥቶ እዛ ውስጥ እን እንደሆነን ኦልሞስት ደረቅ ጭነቱ አልቋል። እዛ ሆነናል። የቀረው አሁን ማመላለሻ ነው። ህዝብ ማመላለሻም በሂደት ላይ ነው ያለ ነው እየቀየር ነው ነው በዛን ጊዜ የተሻለ ተሽከርካሪ የመበደር አቅም ይጨምራል። እንግዲህ መንግስትም አንዳንድ ኢንሴንቲቭ ያዘጋጅልናል ብለን ተስፋ እናደርጋለን። የህዝብ ማመላለሻዎቹ ስምሪት ለምሳሌ ድሮ በአንድ ቀን ተነስተው በአንድ ቀን የሚገቡበት ወይም በአንድ ቀን ተነስተው ሁለት ቀንም ጅፍጅ ብቻ የነበራቸው የጊዜ ገደብ ነበረ። አሁን በዚያ ጊዜ መሰረት ነው የሚሄደው ወይስ ለውጥ አለ? ልዩ የሚባሉ የትራንስፖርት አቅርቦት አለ። ያ ማለት አርሌ ከአዲስ አበባ ተነስቶ ኢንጂን ሳይዞ የተለየ ነው የክፍያው መጠንም፣ ለዛ ክፍያ መጠን የሚችሉ ህብረተሰቦችን ይዞ ኦልሞስ፣ ሁሌ በአንድ ቀን ነው እሱ የሚገባ። ከዚህ መቀሌን የሚገባ አለ፣ ከዚህ ተነስቶ አርባ ምንጭም የሚገባ አለ። ረጃጅም መስመሮች ያሉትን ይሄዳል። በመደበኛው ግን በኪሎ ሜትር ሽፋ ናቸው። ለምሳሌ መቀሌን ካየን በሁለት ቀን ነው የምናደርገው ምን ያህል ሰዎች ነው የሚጭኑት? መደበኛ አውቶቡስ ከስልሳ ወንበር ነው ከአርባ አምስት እስከ ሀምሳ አምስት ወንበር ነው። በልዩ ያው ምቾትን ምንን ምንን ታሳቢ ያደረገ ስለሆነ የእናንተን ብቻ ነው የሚጠቀሙት ወይስ ሌሎችም አሉ? ሌሎችም እንደናንተው እንደዚሁ የሚያቀርብ አለ? አውቶቡሶችን በሚመለከት ወይስ አገር አቋራጭ አውቶቡሶችን ማለቴ ነው። ለምሳሌ ዛሬ አንድ ሄዷል ብለውኝ ነበርና፣ ሌላም ከሌላም በኩል የሚሄድ አለ ወይስ የእናንተ ብቻ ነው? አይ በመደበኛ የተደራጁት ከመንግስት ተርሚናሎች የሚነሱ አውቶቡሶች ናቸው። በመደበኛነት የምንወጣው እኛ ብቻ ነን። ያ ማለት እኛ እንሄዳለን። እንደገና ደግሞ ልዩ ባስ ደግሞ ያሉት ከስተመሮች የተለዩ የመክፈል አቅማቸው ከፍ ያለ ስለሆነ እነሱም ይሄዳሉ። ግን ብዙሀኑን የሚወክለው መደበኛው ስለሆነ መደበኛው በቀን ከሚሰጠው ስምሪት ውጭ አይሄድም፣ አይሄድምም። ሪስትሪክትድ ነው። ወደ ጎንደር፣ ወደ መቀሌ፣ ወደ የትኛውም አካባቢ መሄድ ወደ ወለጋም ቢሆን መሄድ የሚፈልጉ ተጓዦች ቢኖሩ ያላቸው አማራጭ ምንድን ነው? አውቶቡስ መሄድ ለሚፈልጉት እንግዲህ out. ልዩ አውቶቡስ አለ ብያለው፣ ከዛ መደበኛው አለ። እንደገና ደግሞ ክልሎች ያደራጇቸው መለስተኛ የሚባሉ አውቶቡሶች አሉ። አብዛኛው የትኛውን ነው የሚጠቀመው ከነዚህ ውስጥ? መደበኛውን ነው ብዛትም የሚጠቀመው። መንግሥትም ታሪፉን ሬጉሌት የሚያደርገው እና መንግሥት በሚሰጠው ታሪፍ መሰረት ብቻ ነው የሚንቀሳቀሰው እና ብዙሀኑን ክፍል የሚሸፍነው መደበኛው ነው። ዋጋስ? አማካይ ትልቁ ርቀት የሚያስከፍለው ምን ያህል ነው? እስከ ምን ያህል ድረስ? አሁን ባለው ስምንት መቶ አርባ ብር አካባቢ ነው፣ በአውቶቡስ ለመጓዝ። አዎ በ ልዩ ደግሞ ወደ ሁለት ሺ አራት መቶ ምናምን ብር በአንድ ሰው ትከፍላለ። ልዩነቱ ይሄ ልዩ የሚባለው በአንድ ቀን ነው የሚገባው። መደበኛው ግን በሁለት ቀን ነው የሚገባው። በጣም አመሰግናለሁ። በጣም ደረጀ፣ እኔም በጣም አመሰግናለሁ። I'm telling you, I'm telling you, I'm telling you, I'm telling you, I'm telling you, I'm telling you, i you, you don't know what I'm You don't know saying. You don't know what You You

Yo me you You know I love you, you know. You a You know now.